በአስቸኳይ ጊዜ አዋጁ የተዘረዘሩ እርምጃዎች ተግባራዊ የሚደረጉ ከሆነ አሁን ያለውን ፖለቲካዊ ቀውስ ለመፍታት መንግስት የሚከተለውን አካሄድ ይበልጥ ውጤት አልባ ያደርገዋል ሲሉ ኪርቢ አስጠንቅቀዋል። በህዝብ ዘንድ የሚነሱ ቅሬታዎችን ለመፍታት የፖለቲካ ብዝሃነትና መሰረታዊ ነፃነቶችን ማክበር አስፈላጊ እንደሆነም ጠቅሰዋል። በህገ መንግስቱ የተረጋገጡ ሀሳብን በነፃነት የመግለጽና የመደራጀት መብቶችን የኢትዮጵያ መንግስት እንዲያከብር በድጋሚ ጥሪ እናቀርባለን ያሉት ቃል አቀባዩ መብቶቻቸውን በመጠቀማቸው የታሰሩ ኢትዮጵያውያንንም እንዲፈታ ጠይቀዋል። ነፃና ተቺ አመለካከቶችን ማሰርና ጸጥ ማሰኘት እራስን መጻረር ነው ሲሉ መንግስት የሚወስደውን እርምጃ የተቹት ኪርቢ ይህ አካሄድ በሁሉም ኢትዮጵያውያን ዘንድ ተቀባይነት ያለውን መፍትሄ ለማግኘት የሚደረገውን ፍለጋ ከባድ ያደርገዋል ይላሉ። ቃል አቀባዩ ይህንን አቋማቸውን ከትናንት በስቲያ ከጋዜጠኞች ለቀረበላቸው ጥያቄ በሰጡት ምላሽም አንጸባርቀውት ነበር። እርምጃዎቹ ምንም እንኳን ስርዓትን ለማስከበር የታሰቡ ቢሆንም ነፃ አመለካከቶችን ጸጥ ማሰኘት እና በኢትዮጵያውያን መብቶች ላይ ጣልቃ መግባት ራስን የመጻረር ስልት ነው። ይህ ደግሞ ቅሬታዎችን ከመፍታት ይልቅ ይበልጡኑ ያባብሷል። አሜሪካ ለተቃውሞ በወጡ ሰዎች ላይ የሚወሰደው የግድያና የስራት እርምጃ በጥልቀት እንዳሳሰባት ደጋግማ ገልጻለች። እንደ ጎርጎሮሳውያኑ አቆጣጠር ከ1996 እስከ 1999 በአዲስ አበባ የአሜሪካ አምባሳደር የነበሩት ዴቪድ ሺን ከእንደዚህ አይነት መግለጫው ጀርባ ያሉ አንድምታዎችን በመስመር መካከል በመፈለግ ሊረዱ ይሞክራሉ። ጆን ኪርቢ ከተናገሩት ይልቅ ይበልጥ ጠንካራ የነበረው ምክትል የውጭ ጉዳይ ሚኒስተር ቶም ማልኖስኪ ባለፈው ነሐሴ በጋዜጦች በአስተያየት መልክ ያወጡት ጽሑፍ እንደነበር ያወሳሉ። እምብዛም ሽፋን አላገኘም ሲሉ በሚገልጹት በዚህ ጽሑፍ የተጠቀሱ እውነታዎችን ወደኋላ መለስ ብለው ያስታውሳሉ። ማልኖስኪ በወቅቱ የኢትዮጵያ የጸጥታ ኃይሎች ከመጠን ያለፈ ኃይል በመጠቀም በርካቶችን ገድለዋል፣ አቁስለዋል፣ በሺዎች የሚቆጠሩ ሰዎችን ማሰር ቀጥለዋል ብለው ነበር። በነሐሴ ወር የወጣው መግለጫ እጅግ ጠንካራ ነበር። በቅርብ በኢትዮጵያ የተከሰቱ ተቃውሞዎችን ተከትሎ በውጭ ጉዳይ መስሪያ ቤት ቃል አቀባይ ሚስተር ኪርቢ በኩል የወጣው መግለጫም ተመሳሳይ ስጋቶችን ያንጸባረቀ ነው። እኔ እንደማስበው ይህ በግልጽ የሚጠቁመው በትክክልም ነገሩ እንዳሳስባቸውና ዩናይትድ ስቴትስ ኢትዮጵያ ላይ ባላት አመለካከት ጭምር ተጽዕኖ እንደሚያሳድር ነው ሌሎች ግን እንደዚህ አይነት መግለጫዎች ጉንጭ ከማልፋት የዘለለ ሚና የላቸውም ሲሉ ያጣጥሏቸዋል። አሜሪካ ነገሩ አሳስቦኛል ከማለት ተሻግራ እርምጃ አትወስድም፣ ጥቅሟን ታስቀድማለች ሲሉ ይተቻሉ። ዴቪድ ሽን ግን ዩናይትድ ስቴትስ በኢትዮጵያ ላይ ያላትን የተለያዩ ፍላጎቶች ለማቻቻል የምትሞክር እንጂ ወደ አንዱ የምታጋደል አይደለችም ባይ ናቸው። ይህንን ጥቅም በውስጣዊ ፖለቲካ ሁኔታዎች ምክንያት እያደገ ከመጣው ስጋት ጋር ማመዛዘን ያስፈልጋል። እኔ እንደሚገባኝ በውስጣዊ የፖለቲካ አካሄዶች ላይ ያለው አሳሳቢ ሁኔታ በአሜሪካ አቋም ላይም ተጽዕኖው እያደገ መጥቷል። ለዚያም ነው እነዚህን ጠንካራ ቃላት ያዘሉ ይፋዊ መግለጫዎችን በተደጋጋሚ የምትመለከተው ቀጣዩ የአሜሪካ አቅጣጫ የኢትዮጵያ መንግስት ተቃውሞችን ለመቆጣጠር በሚወስዳቸው እርምጃዎች ላይ የሚወሰን ይሆናል ይላሉ የቀድሞ አምባሳደር። መንግስት ተቃውሞዎቹን ለማቆም የጀመረውን የኃይል እርምጃ ይቀጥላል የሚል ስጋት እንዳለም ያስረዳሉ። የአሜሪካ መንግስት በእንዲህ አይነት ምላሽ እንደማይስማማ የሚናገሩት ሺን መፍትሄው የፖለቲካ ስርዓቱን ክፍት ማድረግ ነው ይላሉ።